ባለፈው እሁድና ቅዳሜ የእናንተ ፖሊስ የአዲስ አበባ ፖሊስ እዛ አዲስ አበባ ውስጥ በተለያዩ አካባቢዎች በወንጀል የሚጠረጠሩ ያላቸውን ሰዎች ይዟል። አንደኛ ምን ያህል ይሆናሉ? ሁለተኛ የተጠረጠሩበት ወንጀልስ ምንድን ነው? ቅዳሜ ቀንና ቅዳሜ ሌሊት ላይ በፍርድ ቤት ናያ ትዕዛዝ አቁተን በተለያዩ የራቁት ጭፈራ ቤቶችን ወደ አስራ ስምንት የሚሆኑትን ነው እየፈተሽ ነው በተለይ ቦሌ ክፍለ ከተማ ላይ ብቻ ማዕከል አድርገን በፈተሽ ናቸው ቤቶች ላይ ግማሽ ኪሎ የሚሆን አደገኛ ያዝ ከሁለት ሺ አምስት መቶ በላይ የሽሻ ማጨሻ እቃዎች እና አንድ ሽጉጥ ነው የተያዘው። ህገ ወጥ ሽጉጥ በፍተሻ ወቅት ሲዝናኙ ከነበሩ ሰዎች መካከል ያው በወንጀል የሚጠረጠሩ ሰዎች እና ከዚህ በፊትም የሚፈለጉ ከነበሩ ሰዎች መካከል ወደ ስምንት የሚሆኑትን ነው እዛ ውስጥ ሲዝናኑ የያዝናቸው። ቅዳሜ ቀን ከአስር ሰዓት ከአስራ ሁለት ሰዓት ላይ ባለው ሰዓት አምስት ክፍለ ከተማዎች በተመረጡ ሀያ ቦታዎች ላይ ድንገተኛ የመኪና ፍተሻ ነው ያደረግነው። በዛም በጣም በርካታ የሆኑ ህገወጥ መድኃኒቶች በመኪና ሲጓጓዙ የነበሩትን እንደዚሁም ወደ ሀያ ሶስት ሞተር ብስክሌቶች ከሁለት መቶ በላይ ህገውጥ በሆነ መልኩ ያለመንጃ ፈቃድ ያለ ደረጃ ሲንቀሳቀሱ የነበሩትን አንዳንዶቹን አቁመን እንዲቀጡና ጫራ ያደረግንበት ሁኔታ ነው የነበረው። በጦር መሳሪያ ዝውውር የሚጠረጠሩ ሰዎች ተይዘዋል ይባላል። እውነት ነው። እውነት ነው። ባለፉት ዘጠኝ ወራት ህገወጥ ሽጉጥ ከአስር ሺ ሰባት መቶ ሰላሳ ሁለት ህገወጥ የክላሽንኮቭ ጠመንጃ ወደ ሰላ ማትሬስ ጠመንጃ አራት፣ ሽጉጥ ጥይቶች ዘጠና ዘጠኝ ሺ ሰባት መቶ ሰማንያ አምስት የክላሽንኮቭ እና የማትሬስ ጥይቶች እና የሌሎች መሳሪያዎች የተለያዩ ጥይቶች አስራ ስምንት ሺ ዘጠኝ መቶ ሰባ አራት የሚሆኑት እንደዚሁም በጣም በርካታ የአሜሪካን ዶላር ፓውንድ ዩሮ የቻይና ዮዋን የተለያዩ ሀገር ገንዘቦች እጅግ በጣም በርካታ በህገ ወጥ መንገድ ሲንቀሳቀሱ የነበሩትን ነው የያዝናቸው ለምሳሌ በጦር መሳሪያ ዘረፋ ሲፈጽሙ የነበሩ ሀያ አራት ቡድንና አንድ መቶ ሀያ ዘጠኝ ተጠርጣሪዎችን ይዘን እነዚህ መካከል አርባ ዘጠኝ የሚሆኑት ፌደራል ማረሚያ ቤቶች የፍርድ ውሳኔ የተሰጥቷቸው በምህረት በይቅርታ እንደዚሁም የእስራት ጊዜያቸውን ጨርሰው የወጡ ታራሚዎች መሆናቸውን ነው ያረጋገጥ ነው። እንግዲህ በተለይ አሁን የባለፉት ጊዜያት ሲፈጸም የነበረው የጦር መሳሪያ ዝረፋ በእጅጉ የቀነሰበት ለህዝብ ስጋት ናቸው የሚባሉ የመኪና ስርቆት እና ሌሎች ከባድ ወንጀሎችን በእጅጉ የቀነሱበት ሁኔታ ነው እየገመገመ ነው። ይህን እንግዲህ በበለጠና በተጠናከረ መልኩ በመስራት ህዝቡ ጋር የሚታየው ስጋት ለማስወገድ ህዝቡ በሰላም ወቶ እንዲገባ ለማድረግ የምናደርገውን ነገር አጠናክረን የሚሰራ ነው የሚሆነው። አንድ የመጨረሻ ጥያቄ ኮማንደር፣ እንደምናቀው አደገኛ እጽ ወይም አደንዛዥ እጽ ኢትዮጵያ ውስጥ የሚሆን በአብዛኛው ዓለም ወንጀል ነው መጠቀም። ነገር ግን ቅድም፣ መጀመሪያ ላይ እንደገለጹልኝ፣ ፖሊስ ከያዛቸው ወይም ካሰሳቸው አካባቢዎች አንዱ የሺሻ ማጨሻ አካባቢ የተባለው ነው። ሺሻ ወንጀል ነው ኢትዮጵያ ውስጥ ማጨስ? ኢትዮጵያ ውስጥ ሺሻ ማጨስ ወንጀል አይደለም፣ ግን ከሺሻ ጋር በአይድ ነገሮችን ጨምሮ ነው አሁን አሁን እነዚህ የተገኙ ቤቶች ላይ ከሁለት ሺ አምስት መቶ በላይ የሚሆኑ የሽሻ እቃዎች የተያዙት አንዳንድ ባለሙያዎች እንደው የሚናገሩት ዋጋቸው እጅግ በጣም ውድ የሆኑ ከአንድ ሺ አምስት መቶ እስከ አስር ሺህ ብር ዋጋ ያላቸው የሽሻ እቃዎች ናቸው። እና ይሄ ሽሻ ሽፋን ነው እና በሽሻ ውስጥ ለምሳሌ ግማሽ ኪሎ የሚሆን አደገኛ የተያዘው ከእሱ እየተቀላቀሉ እንዲያጨሱ በማድረግ በህብረተሰባችን ባህል ወግና ስርዓት ውጭ በሆነ መልኩ ራቆት እየደመሱ እዛ ውስጥ ሲዝናኑ የነበሩ ናቸው ያልናቸው እነዚህ ሁሉ የወንጀል ማንስዬ ናቸው እንጂ ቅድም ያልከው በተለይ ከሺሻ ማጨት ጋር በተያያዘ ኢትዮጵያ ውስጥ የወንጀል ህግ ላይ ወንጀል ተብሎ የተቀመጠ ነገር የለም። በጣም አመሰግናለሁ ኮማንደር ፋሲካ ለሰጡኝ አስተያየት።